የአሜሪካ ድምፅ ራዲዮ በኢትዮጵያ ሰዓት አቆጣጠር በየሳምንቱ ቅዳሜ ከምሽቱ ሶስት ሰዓት እስከ አራት ሰዓት በሀያ አምስት እና በሰላሳ አንድ ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። አድማጮቻችን ግንቦት ወር ሊካሄድ በታቀደው ብሔራዊ ምርጫ ዙሪያ ከምርጫ ቦርድ ባለስልጣናት ጋር የተካሄደ ምልልስ ዜናውን ተከትሎ በሚቀርበውና የአድማጮችን ጥያቄዎች ባካተተው ለጥያቄው መልስ የተሰኘው ፕሮግራማችን ይጠብቃችኋል። በሁለተኛው አጋማሽ ብዙዎች የፕሮግራሙ ተከታታዮች በጉጉት የምትጠባበቁት የሳምንቱ ምርጥ የእንግሊዝኛ ዜማዎች ቅንብር በሙዚቃ ቃና እያዝናናችሁ ያመሻል። ቅዳሜ ጥር 30 2007 ዓ.ም ተምረት ጤና ስጥልን እንደምናመሻችሁ ክብራትና ክብረን አድማጮች ከቴክኒክ አቀናባሪ ቴሌላይን ባክ ጋር አስተናጋጃችኋለሁ። አከበደ ነኝ። እስከ ምሽቱ አራት ሰዓት በመስተንግዶ አብሬያችሁ አምሻለሁ። አሁን የሰዓቱን የዓለም ዜና እነሆ። መልካም ምሽት። ጤና ይስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂታዬ ነኝ። አንድ የኬንያ የምክር ቤት አባል ናይሮቢ ውስጥ በጥይት ተመትተው ተገደሉ። ሁለት ጠባቂዎቻቸውና ሾፌራቸውም አብረዋቸው እንደተገደሉ ተነግሯል። የካቤቴ ፓርቲ አባል ጆርጅ ሙካይ ከቤተሰብ ስብሰባ ዝግጅት ቆይተው ሲመለሱ ታጣቂዎች አድፍጠው ተኩስ ከፍተውባቸው እንደተገደሉ ነው የተዘገበው። አንድ የፖሊስ መኮንን በሰጡት ቃል ያገዳደሉ ሁኔታ ከቅርበት እየተረሸኑ ነው የሚመስለው ማለታቸው ተጠቅሷል። የሀገሪቱ ፕሬዚደንት ኡሁሩ ኬንያታ በግድያው በጥልቅ ደንግጫለሁ አዝኛለሁም ብለዋል። ፖሊስ ገዳዮቹን የሚያስፈልገውን ሁሉ አድርጎ አድኖ ይዛል ብለን እንጠብቃለን ሲሉም ፕሬዚደንቱ አክለዋል። ተቃዋሚ መሪ ራይላ ኦዲንጋ የምክር ቤት አባሉን መገደል ያወገዙ ሲሆን፣ ድርጊቱ በኬንያ በስፋት ከሚታየው የፖለቲካ ብጥብጥና የጸጥታ መደፍረስ ጋር የተቆራኘ ነው ማለታቸው ተጠቅሷል። ኢራቅ፣ ዋና ከተማ ባግዳድ ውስጥ ዛሬ በተከታታይ በደረሱ የቦምብ ጥቃቶች ቢያንስ ሰላሳ አራት ሰዎች ተገደሉ፣ ብዛት ያላቸው ቆስለዋል ሲሉ የሀገሪቱ የጸጥታ ባለስልጣናት አስታውቀዋል። በመጀመሪያው ጥቃት አንድ አጥፍቶ ጠፊ ሰው በሚበዛበት ጎዳና ላይ ባፈነዳው ቦምብ ቢያንስ 22 ሰዎች ገድሎ ብዙዎችን አቁስሏል። ከዚያ ወዲያው በቀጠለ ጥቃት ሁለት ቦምቦች የታወቀው ሻርካ የተባለ ገበያ ላይ ፈንድተው ቢያንስ አስር ሰዎች እንደገደሉ ነው የተሰማው ነው ሶስተኛው ጥቃት በርካታ ሰዎች ገድሏል ብዙዎችን አቁስሏል ለጥቃቶቹ ወዲያውኑ ሐላፊ ነኝ ያለ ወገን እስካሁን አልተሰማም በሰሜን ኢራቅ ቢያንስ የ16 የያዚዲ ሃይማኖት ተከታይ ማህበረሰብ አባላት አስከሬኖች በአንድ የጅምላ መቃብር ውስጥ እንደተገኙ ተያይዞ የደረሰን ዜና አስታውቋል። በብሔረሰባቸው ኩርዶች የሆኑት ያዚዲዎች በሚከተሉት ጥንታዊ ሃይማኖት ምክንያት ለብዙ ምዕተ ዓመታት በተለይ በአረብ ሙስሊሞች ዘንድ ያለውና የመገለል ሰለባ ሆነው እንደሚኖሩ የሚታወቅ ነው። ሺያዎቹ አማጽያን በይፋ ሀገሪቱን በተቆጣጠሩባት በየመን ፕሬዝደንታዊ ቤተ መንግስት በዛሬው እለት ደጃፉ ላይ ቦምብ መፈንዳቱ ተሰማ። በጥቃቱ ቢያንስ ሶስት ሰዎች እንደቆሰሉ ተነግሯል። ይህ የዛሬው ጥቃት የደረሰው ዋና ከተማዋን ጨምሮ በርካታ የሀገሪቱ ከተሞች በሺዎች የተቆጠሩ ሰዎች ሺያ ሁቲ አማጽያኑ ሀገሪቱን መቆጣጠራቸውን ለመቃወም ሰልፍ በወጡበት በዛሬው እለት ነው። ባለፈው መስከረም ወር ዋና ከተማዋን ሰንአን የወረሩት ሁቲዎች ባለፈው ወር ፕሬዝደንታዊ ቤተ መንግስቱን መቆጣጠራቸውና በዩናይትድ ስቴትስ የሚደገፉት ፕሬዝደንት አብድ ራቦ ማንሱር ሀዲ ከነ ካቢኔያቸው ከስልጣን እንዲወርዱ እንደተገደዱ አይዘነጋም። የዮርዳኖስ ተዋጊ ጀቶች ዛሬ ቅዳሜ ለአራተኛ አከታታይ ቀን የእስልምና መንግስት ቡድን ኢላማዎችን ደብድበዋል። የቡድኑ ተዋጊዎች የዮርዳኖስ የአየር ጥቃት አሜሪካዊቱን ታጋጅ ገሏታል ያሉት አሁንም እንዳልተረጋገጠ ተነግሯል። ዮርዳኖስ የአየር ጥቃቱን የከፈተችው የእስልምና መንግስት ባለፈው መስከረም ሶሪያ ውስጥ የማረከውን የአየር ኃይል አብራሪዋን በመግደሉ ለመበቀል ነው። በዚህ እንዳለ የአሜሪካዊቱ የረዴት ሰራተኛ የካይላ ሚለር ቤተሰቦች አሁንም በሕይወት አለች የሚል ተስፋ አለን ሲሉ ትናንት ባወጡት መግለጫ አስታውቀዋል። የአሪዞናዋ ነዋሪ ቤተሰብ መግለጫውን ያወጣው ዋይትሃውስ ወጣቷ ተገድላለች ሲል ቡድኑ የተናገረው እውነት ለመሆኑ ማረጋገጫ አላየንም ሲል ማስታወቁን ተከትሎ ነው። በመጨረሻም በኢኳቶሪያል ጊኒ እየተካሄደ ስላለው የአፍሪካ ዋንጫ የእግር ኳስ ውድድር ልዩ ዘገባ ከሶሎሞን ክፍሌ። እንደምን አመሻችሁልኛል የተከበራችሁ አድማጮቼ። በሰላሳኛው የአፍሪካ እግር ኳስ ዋንጫ ውድድር ነገ እሁድ በፍጻሜው የሚገናኙት የአይቮሪ ኮስት ዝሆኖችና የጋና ጥቋቁር ከዋክብት ለግማሽ ፍጻሜ ሲደርሱ ዘንድሮ የመጀመሪያቸው አይደለም። ባለፉት ስድስት የአፍሪካ ዋንጫ ሻምፒዮና ሁለቱ በድምሩ ዐሥራ አንድ ጊዜ አልፈዋል። አንዳቸውም ግን ዋንጫውን ማንሳት አልቻሉም። ታሪኩ እንግዲህ ነገ ባታ ላይ ሊቀየር ነው ማለት ነው። ከሁለቱ አንዳቸው ያሸንፋሉና ዋንጫውን ወይ ወደ አክራ ወይ ወደ አቢጃን ይዘው ይሄዳሉ። የጋናዎቹ ጥቁር ኮከቦች የአፍሪካን ዋንጫ ለመጀመሪያ ጊዜ ያገኙት እንደ አውሮፓውያን ዘመን አቆጣጠር በ1982 ዓ ም ሊቢያን በፍጹም ቅጣት የምታሸንፈው እንደነበር ይታወሳል። ዘንድሮ ደግሞ አስተናጋጅ ኢኳቶሪያል ጌኒን በግማሽ ፍጻሜው ሶስት ለዜሮ አሸንፈው ነው ለዋንጫ ፍጻሜ የደረሱት። የአይቮሪኮስ ዝሆኖች ደግሞ ብቸኛውን ዋንጫ ያገኙት በ1992 ሲሆን አሁን እዚህ የደረሱት ኮንጎ ዲሞክራቲክ ሪፑብሊክን በግማሽ ፍጻሜው ሦስት ለአንድ ቀጥተው ነው። ሁለቱ የአፍሪካ እግር ኳስ ከባድ ሚዛኖች በ2014 ብራዚል ባስተናገደችው የዓለም ዋንጫ ውድድር ወቅት አፍሪካን ለመወከል ሳይችሉ መቅረታቸው አሳዝኗል። ለማንኛውም አቋማቸው ሲመረመር አይቮሪኮስት የቱሬን ወንድማማቾች የመሰሉ በአፍሪካ ብቻ ሳይሆን በአውሮፓም የታወቁ ጎበዝ ተጫዋቾች አሏት። ጀርቪኖ እና ዊልፍሬድ ቦኒ እንዲሁም ሲልቬን ቦሁና ኤሪክ በርትራንድ ቤሊ ተጠቃሽ አለኝታዎቿ ናቸው። ጋና ግን ባልደረባ የገዛኸኝ ጽዮን መስቀል እንደሚገልጸው ማነጻጸር ከመጣ ብልጫለሁ። በአፍሪካ ዋንጫ ከዚህ ቀደም ከተካሄዱ ዘጠኙ በአምስቱ አሸንፏል። በ1968ና 92 ደግሞ ሁለት የግማሽ ፍጻሜ ውድድሮችን አልፏል። አራት 3 ጋናና ኢቮሪ ኮስት በ1992 ያኔ ሁለቱ ለፍጻሜ ያለፉት ዘጠና ደቂቃው አልቆ በተጨማሪው 30 ደቂቃ ባለመሸናነፋቸው አሸናፊው የተለየው በፍጹም ቅጣት ምት ነበር። አሸናፊውን ለመለየት 24 ቅጣቶች መመታት ነበረባቸው። ቶኒ ባፎይ ለሁለተኛ ጊዜ የመታትን ኳስ በረኛው አሌን ጓሜን ያዘበትና ዝሆኖች እስካሁን የመጀመሪያቸው የሆነውን የአፍሪካ ዋንጫ አነሱ። እንዳልኩት በ1992 በ2015 ዘንድሮ፣ ይደግሙ ይሆን? መቸኮል አያሻም። አንድ ቀናት የቀረችው አሸናፊው ይለያል። ዝግጅቴን ከማብቃቴ በፊት ግን ወደ አዲስ አበባ ወስዳችኋለሁ። በውድድሮቹ ዙሪያ ገዛኸኝ ጽዮን መስቀል አንድ ሁለት የስፖርት አፍቃሪዎችን አስተያየት ይዟል። እኔ ቀደም ብዬ ልሰናበት። ነገ በተመሳሳይ ሰዓት አገኛችኋለሁ። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ። ወደ ገዛኸኝ ሰላሳኛው የአፍሪካ እግር ኳስ ዋንጫ ኮትዲቯር እና ጋና ነገ በሚያደርጉት የፍጻሜ ፍልሚያ ይጠናቀቃል። የአዘጋጇ ኢኳትሪያል ጊኒ ከዲሞክራቲክ ኮንጎ ዛሬ ለደረጃ ይጫወታሉ። በቅጽል ስማቸው ዝሆኖቹ እና ጥቋቁር ከዋክብቶች ነገ በሚያደርጉት የፍጻሜ ጨዋታ ዙሪያ ዋንጫው ወዴት ያመራል? የታዳጊዎቹ አሰልጣኝ ዳዊት ይፍሩ እንዲህ ብሏል። የአፍሪካ ዋንጫ ከምን ጊዜውም በበለጠ በጣም ጥሩ ነው። በቴክኒክ እና በታክቲክ ልዩ ነገሮችን አይተናል። የአፍሪካ እግር ኳስ እያደገ ነው። የአቤሪኮስ እግር ኳስ ቡድን ብዙ የሰራ ቡድን ነው። ዋንጫውን የአቤሪኮስ ይበላል ብዬ አስባለሁ። ሌላው አስተያየት ሰጪ አሸናፊ ንጉሴ ኳስ አለ በተባለበት ሜዳ በውርርድ የማይታጣ እግር ኳስ አፍቃሪ ሲሆን በሁለቱም በበኩሉ የሚከተለውን ተናግረዋል። ማን ቢበላ ይሻላል በሚለው ጋና ብትበላ የተሻለ ሚሆን ደስ ይለኛል። ምክንያቱም ከድጋፊ አንጻር የጋና ደጋፊ ሲሆን ከበፊት ጀምሮ ማለት ነው። ከናው ዲፒዲ ጀምሮ የጋና ደጋፊ ነበርኩ። ከዛ አንጻር እነሱ ይበሉ ወጣቶችን ሲሆኑ ደስታ ይሰማኛል። ሰለሞን ክፍሌን ለዝግጅቱ እናመሰግናለን። ዜናው አበቃ። መልካም ቆይታ። አድማጮች የምትከታተሉት በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጃችሁ አሉላ ከበደ ነኝ። ወደ ምሽቱ ቀዳሚ ቅንብር ነው በቀጥታ የምወስዳችሁ ለጥያቄው መልስ ለጥያቄው መልስ ዝግጅታችን ባለፈው ሳምንት ከብሔራዊ ምርጫ ቦርድ ጸሐፊና የጽህፈት ቤት ዋና ኃላፊ አቶ ነጋ ዱፊሳ ጋር የተጀመረ ዝግጅት ማጠቃለያ ነው ይዞ የቀረበው። አቶ ነጋ ሳምንት ለአድማጮች ጥያቄዎች በሰጡት መልስ ቦርዱ እንደ አንድ ተቋም ነፃና ገለልተኛ ነው፣ በሀገሪቱ ውስጥ ላሉ የፖለቲካ ፓርቲዎችም እኩል አገልግሎቱን ይሰጣል፣ እስካሁን የተካሄዱ ምርጫዎችም ነፃና ፍትሐዊ ሆነው የተከናወኑና ኢትዮጵያን ወደ ዲሞክራሲ ጎዳና ያቀኑ ናቸው ነው ያሉት። የቀደሙትን የኢትዮጵያ ምርጫዎች የገመገሙ ገለልተኛ ምሁራንና በምርጫዎች የተካፈሉ የተቃዋሚ ፓርቲ አባላት ግን እስካሁን የተካሄዱት ምርጫዎች ለገዢው ፓርቲ ያደሉ መሆናቸውን በመጥቀስ ነፃና ፍትሐዊነታቸውንም ጥያቄ ውስጥ ያስገባሉ። የምሽቱ የጥያቄው መልስ ፕሮግራም አዘጋጅና አቅራቢ ትዝታ በላቸው ከምርጫው ተቾች የአንደኛውን ጽሁፍ በመጥቀስ ለአቶ ነጋዱ ፊሳ በሰነዘረችው ጥያቄ መልስ እንዲሰጡበት ብጋብዝችበት ይጀምራል። አቶ ነጋዶፊሳ እንግዲህ ስለ ኢትዮጵያ ምርጫ የተለያዩ በኢትዮጵያ መንግስት ውስጥ ስልጣን ይዘው የነበሩ ሰዎችም መጽሐፍ ጽፈዋል። ስለ ምርጫው ሂደት ስለ ገለልተኝነት የታዘቡትን በመጽሐፍ አስፍረዋል። አሁን ለምሳሌ አቶ ገብሩ አስራት ለሉዓላዊነትና ዲሞክራሲ በኢትዮጵያ በሚል መጽሐፋቸው ገጽ 457 ላይ ምርጫ ምን መሆን እንዳለበት የጻፉት አለ። ላምብ ብሎት በዛ ላይ ጠቅለል ያለ መልሶን ይሰጡኛል። ምን ይላሉ አቶ ገብሩ? አሁን አሁን ዲሞክራሲያዊ፣ ፍትሃዊ እና ነጻ ምርጫ እንዲካሄድ የግድ የሚሉ መስፈርቶች በዓለም አቀፍ ደረጃ ተቀባይነት አግኝተዋል። በምርጫ ታዛቢነት የተካኑና በዲሞክራሲያዊ ስርዓት የኖሩ ሁሉ እነዚህ የማያሻሙ መስፈርቶች ካልተሟሉ ዲሞክራሲ አለ ብሎ መናገር ከንቱ እንደሆነ ይናገራሉ። ከእነዚህ መስፈርቶች መካከል ነጻና ገለልተኛ የምርጫ አስተዳዳሪዎች ነጻና ገለልተኛ ድምጽ ቆጣሪዎች፣ ነጻና ገለልተኛ የሀገር ውስጥና የውጭ ሀገር የምርጫ ታዛቢዎች፣ ነጻና ገለልተኛ የምርጫ ቦርድ፣ ነጻ ሆነው የሚንቀሳቀሱ ተቃዋሚ ፓርቲዎች፣ ነጻና ገለልተኛ የጸጥታ ኃይሎች፣ ነጻና ገለልተኛ ፍርድ ቤቶች፣ ነጻና ገለልተኛ የመንግስት ሚዲያዎች ይገኙባቸዋል ይሉና፣ ልብ በሉ፣ በሁሉም ምርጫን ዲሞክራሲያዊና ፍትሐዊ ለማድረግ የሚያስፈልጉት መስፈርቶች ነጻና ገለልተኛ የሚሉት ቃላት ተደጋግመዋል። እነዚህ ባለፉት የኢትዮጵያ ምርጫዎች አልታዩም ነው የሚሉት። እነዚህ በሙሉ አልታዩም ነው የሚሉት። እርስዎ አሁን የዲሞክራሲ ሂደት አለ፣ ኢትዮጵያ ውስጥ የዲሞክራሲያዊ ምርጫ ሂደት አለ ነው የሚሉት እና እዚህ ላይ አስተያየቱን ይሰጡኛል። ሌላ ጥያቄ ደግሞ እንዲሁ ጥያቄ ያክሏል በዚሁ ላይ ሰላም ቢሆን ፋሲል ይባላል። ነው ይሄ ጥያቄ። ለምርጫ ቦርድ ነው ጥያቄ ምንድን ነው? ለምሳሌ በገንዘብ አከፋፈል፣ በሚዲያ የሰዓት አፈጣጥ ላይ ብዙ ተጠቃሚ የሚሆነው ያለው መንግስት ነው እና በተለይ የአንድነት ፓርቲ የሰማያዊ ፓርቲ የመኢአድ የመድረክ የሌሎችም የሌሎችም በጣም ታስነዋል እና ምርጫ ቦርድ ተጠሪነቱ እንደ ቻይና ፓርላማ ብዙ ጊዜ ያለውን መንግስት ማቆየት ነው ወይስ አላማችሁ ምንድ ነው? በተለይ ፕሮፌሰር መርጋ በቃ በጣም ሲናገሩ ላለው መንግስት እንደሚያደሉ ንግግራቸው ያስታውቃል። በየአራት አመቱን በየአስማራቸው ያስታውቃል። እና በእናንተ በኩል ያለው ነገር ያለውን መንግስት ለዘላለም ለማቆየት ነው ወይ? አመሰግናለሁ። እሺ አቶ ነጋ እንግዲህ አሁን ሰዎች በተለይ የፖለቲካ ፓርቲ መሪዎች የራሳቸውን ሀሳብ የራሳቸውን አመለካከት በተለያየ መልኩ ሊጎልጹት ይችላሉ። ያሉትም እኛም የሀገራችን የምርጫ ህግ ማዕቀፎችን እንመረምራለን፣ የዓለም አቀፍ የተለያዩ ሰነዶችንም እንመረምራለን። የእኛን የምርጫ ህግ ማዕቀፍም ስንመለከት በዓለም አቀፍ መስፈርቶች መሰረት ምርጫው እንደሚካሄድ ከህገ መንግስቱ ጀምሮ የተሻሻለው የምርጫ አዋጅ ምንም ያስቀምጣል። ዋና ዋናዎቹ አሁን ምርጫ ሁሉ አቀፍ መሆን አለበት። የአለምንም ልዩትን ትንነት መካሄድ አለበት። ነፃ መሆን አለበት። ፍትሀዊ መሆን አለበት። እነዚህ አይሲሲፒአር ላይም ያሉ አሉ፣ ዩዲኤችአር ላይም ያሉ አሉ። ፐሬዲ የሆነ ምርጫ ሊኖር ይገባል በወቅቱን የጠበቀ ትክክለኛ ምርጫ ነጻ ፍት ፍትሃዊ ምርጫ የሚባሉ እነዚህ ነገሮች በተለያዩ ሰነዶች ውስጥ እናገኛቸዋለን። ስለዚህ የእኛም ምርጫ እንቅስቃሴ ስንመለከት አንዱ በገለልተኛ አካል ሊመራ ይገባል ነው እኛ አሁን የምንለው፣ የምርጫውን ሂደት የሚመራ አካል ገለልተኛ ነው ነው ቅድም እንዳልኩት ይህ አካል ሲሰየም ከቦርዱ የቦርድ አባላት ዘጠኝ አባላት ያሉት የቦርድ አባላት ጀምሮ እስከ ምርጫ ጣቢያ ድረስ ሲሰየሙ የተቀመጡትን የሕግ መስፈርቶች አንደኛ ዜጋ መሆን አለበት፣ ከፖለቲካ ፓርቲ ወገንተኝነት የጸዱ መሆን አለባቸው፣ ስነ ምግባራቸው የተረጋገጠ መሆን አለበት፣ የሙያ ብቃታቸው የተረጋገጠ መሆን አለበት ይላል። ይሄ ከላይ ዘጠኙ የቦርድ አባላትን ጨምሮ እስከ ታች ድረስ ከጣቢያ ድረስ ያሉትን አስፈጻሚዎች ሁሉ የሚመለከት መስፈርት ነው። እንግዲህ የቦርዱን አሰያየም አሿሿም ቅድም በሰፊው ሄጄበታለሁ። ይህ በዛ ሂደት ውስጥ በተለይ የተቃዋሚ የፖለቲካ ፓርቲዎች ሚና የጎላ እንደነበረ አስቀምጫለሁ። ወደ ታች ስንወርድ አንዳንድ ጊዜ የፖለቲካ ፓርቲዎችም የሚያነሱት ነገር አለ። እላይ አካባቢ ጥሩ ነው፣ በጣም ፕሮፌሽናል የሆነ ሁኔታ እናያለን። ወደ ማዕከል አካባቢ፣ ወደ ታች አካባቢ ግን እናንተ በምትሄዱት ፔስ የማይሄዱ አስፈጻሚዎች አሉ ወይ ደግሞ ያንን ያልተላበሱ አስፈጻሚዎች አሉ ብሎ የሚያነሱት ነገር አለ። ወደ ሩብ ሚሊዮን ምርጫ አስፈጻሚ አለን በመላ ሀገሪቷ። ይሄ ሁሉ ኃይል ስራውን ሲሰራ ሕጉን አክብሮ እየሰራ ነው አይደለም፣ ከወገን ትንሽ የጸዳ ነው አይደለም? የሚሉትን ነገሮች በተመለከተ ቦርዱ የሚያደርጋቸው ክትትሎች አሉ። በምልመላ ሂደት፣ በስልጠና ሂደት፣ በስራ እንቅስቃሴያቸው የሚያደርጋቸው ጥረቶች አሉ ከዛ አልፎ ግን በተጨባጭ ማስረጃ ተረጋግጦ የሚቀርቡ ወገንተኝነትን ማዕከል አድርጎ የማይሰሩ ምርጫ አስፈጻሚዎች ካሉ አሁንም ጥቆማው ሊቀርብ ይችላል። ከዚህ በፊትም ከዚህ በፊትም በሁለት ሺ አምስት እኔ አሁን ግልጽ ሊሆን የሚፈልገው የምርጫ አስፈጻሚዎች ይቀየሩ ብሎ ፓርቲዎች ባነሱት በርካታ ምርጫ አስፈጻሚዎች እንዲቀየሩ ተደርጓል፣ ምንም ተጨባጭ ማስረጃ እንኳን በሌለበት። ስለዚህ አሁንም አሁንም ስራ ላይ ያሉ አስፈጻሚዎች እገሌ የሚባል በዚህ ምርጫ ክልል በዚህ ምርጫ ጣቢያ የሚል ያንን ገለልተኝነት ተላብሶ ምርጫውን የማይሰራ አስፈጻሚ ካለ ሊቀርብ ይችላል። ቦርዱ ተገቢውን እርምጃ ይወስዳል። አንዳንድ ጊዜ እኔ ግልጽ ሊሆን የሚፈልገው ገለልተኝነት ሲባል ሁልጊዜ ከአንድ ወገን የሚመጣ ነው ይመስለው። እኛ ብዙ ነገር አይተናል። አንዱ እሱ ሊሆን ይችላል። አንዳንድ ጊዜ ደግሞ በተቃራኒው ገለልተኝነት ሲጣስ ይታያል። እኛ የጊዜ ሰሌዳ ካለፈ በኋላ የእጩ ምዝገባ ጊዜ ሰሌዳ ካለፈ በኋላ የተቃዋሚ የፖለቲካ ፓርቲን እጩ ሲመዘግብ የተገኘ የራሳችን ምርጫ አስፈጻሚ ያየንበትና ተገቢውን ማስተካከያ የወሰንበት አጋጥሞናል በእኛ ምርጫ ሂደት ውስጥ። ስለዚህ ገለልተኝነት ሲባል ሁልጊዜ ከአንድ አቅጣጫ ሊሆን አይገባም። ከተለያየ አቅጣጫ ነው መታየት ያለበት። ከራሱ ከምርጫ አስፈጻሚው ፐርሰናል ባያዙሉ ነፃ ሆኖ ገለልተኛ ሆኖ መስራት እንዳለበት ህጉ ያስቀምጣልና ቦርዱ ገለልተኛ ነው። ገለልተኝነቱም ደግሞ ህገ መንግስታዊ ዋስትና ያለው ነው። የተመለመሉትም የምርጫ አስፈጻሚዎች፣ የቦርዱ ኃላፊዎች፣ የጽህፈት ቤት ኃላፊዎች ገለልተኝነትን በጠበቀ መርህ ነው የሚለውን እዚህ ላይ ለማንሳት እፈልጋለሁ። የፋይናንስ ክፍፍልን በተመለከተ እኔ እውነቱን ለመነጋገር በዓለም አቀፍ በብዙ ሀገሮች ያለው ልምድ የፋይናንስ ክፍፍል ሲደረግ ወንበር ላለው የፖለቲካ ፓርቲ ትልቅ ድርሻ ነው የሚሰጠው። ሰባ ፐርሰንት፣ ሰማንያ ፐርሰንት፣ ዘጠና ፐርሰንት የሚሰጠው ለወንበር ነው። ምክንያቱም ወንበር ማለት አንድ ፓርቲ ወንበር አለው ማለት የህዝብ ድጋፍ አለው ነው። አሳምሽኑ ከበስተጀርባ ያለው ህዝብ ነው። ስለዚህ ትልቅ እንትን ይሰጠዋል ነው። እኛ ግን ያደረግነው ነው ምንድን ነው የሀገራችንን ተጨባጭ ሁኔታ አድሬስ አያደርግም። የእኛ ተጨባጭ ሁኔታ ለየት ይላል። ብሎ የፖለቲካ ፓርቲዎች በተለይ ተቃዋሚ የፖለቲካ ፓርቲዎች ባነሱት ሀሳብ መሰረት ወንበርን ባለፈው ሁለት ሺ ሁለት ወደ ሀምሳ አምስት ፐርሰንት ነው ያወረን ነው። ዓለም ላይ ሚኒማም ስታንዳርዱ ሰባ ፐርሰንት ነው። እኛ ግን ሁለት ሺ ሁለት ላይ ሀምሳ አምስት ፐርሰንት አደረስን። ዘንድሮ ደግሞ ሰላሳ አምስት ፐርሰንት ነው ያደረግነው። ስለዚህ እንደውም እዚህ ላይ ገዢ ፓርቲ ቅሬታ አለው ቅሬታ አለው ቅሬታ ቢሰማውም የሀገራችንን ተጨባጭ ሁኔታ አድሬስ ያደርጋል በሚል ነው ቦርዱ ቁርጥ ያለ አቋም የወሰደው እዚህ አሁን ሰላሳ አምስት ፐርሰንት ነው ለመቀጨጫ የተቀመጠውና ይሄ ከዓለም አቀፍ ካሉት መስፈርቶች ውጪ ነው። የእኛን ሀገር ተጨባጭ ሁኔታ አድሬስ ያደርጋል። ቦርዱም ደግሞ ያንን አድሬስ ማድረግ አለብን በሚል ቆራት አቋም ስለወሰደ ነው ያ መስፈርት የተቀመጠው እና አሁን ጠያቂው እንዳነሱት ሳይሆን ተጨባጭ ሁኔታችንን በደንብ አድሬስ ያደርጋል። የቦርዱንም ገለልተኝነት በደንብ የሚያረጋግጥ ነው የምለውን ለማንሳት ፈልጌ ነው። እሺ አቶ ነጋ፣ ግን አሁን ባነሱት እንግዲህ ገንዘብም የሚሰጣቸው ባላቸው ምክር ቤት ውስጥ ባለው መቀመጫ መቀመጫ ድርሻ ነው ብለዋል። የኢትዮጵያ ምርጫ እንግዲህ ዙሪያ ጥምጥም ሆነ። ምክንያቱም ገዢው ፓርቲ ከዘጠና ዘጠኝ በመቶ ዘጠና ስድስቱን ድምጽ አሸነፍኩ ብሏል። ባለፈው ምርጫ እንደውም አንድ ጠያቂ አቶ ደረጀ ወንዳፈራው የሚጠይቁት አንደኛ፣ እርስዎ ራስዎ አቶ ነጋ ዱፊሳ በዲሞክራሲያዊ ምርጫ ተሳትፈው ያውቃሉ ወይ እና እንደ አንድ ድምጽ ሰጪ የሚሰማዎትና በፓርቲው ፕሮግራም ይሁን በሰሙት ክርክር እንዴት መወሰን እንደሚችሉ ሊገልጹልን ይችላሉ ወይ? አንድ ግለሰብ መሪውን በመምረጥ መብቱን በስራ ሲያውል ስለሚሰማው ነው የሚጠይቁት። በተጨማሪ ደግሞ ስልጣን ላይ እንዳለው የኢትዮጵያ መንግስት አንድ ፓርቲ ከዘጠና ዘጠኝ በመቶ ዘጠና ስድስቱን ድምፅ አሸነፍኩ ካለ ተአማኒነቱን ይጠይቁ እንደሆነ ወይስ ምርጫው ተጭበርብሯል ወይ ብለው ያምኑ እንደሆነ እንዲያስረዱ ነው የሚጠይቀው። የውጤት ጉዳይ ብቻ አይደለም። ውጤት የፕሮሰስ ጉዳይ ነው። ፕሮሰሱ ፍትሐዊ ነበረ ወይ ነው ከጅምሩ እስከ መጨረሻው ያለ ሂደት የመጨረሻው ውጤት የህዝቡ ውሳኔ ነች። እሷን የህዝብ ውሳኔ የትኛውም አካል ቢሆን ሊቀበል ይገባል ነው። አሁን ቅድም ከዚህ ከወንበር ጋር ተያይዘው የተነሳው በተለይ ከፋይናንስ ድጋፍ ጋር በተያያዘ ለመቀመጫ የተሰጠው ይህንን ተጨባጭ ሁኔታ አድሬስ ያደርጋል በሚል አምሳ አምስት ፐርሰንት ለመቀመጫ እንዲሆን የተደረገው ሁለት ሺ ሁለት ላይ ለዚህ ነው። ዘንድሮ ደግሞ ሰላሳ አምስት ፐርሰንት እንዲያውም ለሁሉም የፖለቲካ ፓርቲዎች እጩ በማረቁት ልት የምለው ከፍ ብሎ አርባ ፐርሰንት የደረሰበትን ሁኔታ ነው የምንመለከተው። ይሄ ምንድን ነው? የትኛው የፖለቲካ ፓርቲ የተሻለ እጩ አቀረበ? ስለዚህ ከወንበር የበለጠ ለእጩ የተሰጠበት ሁኔታ ነው የተፈጠረው። ይሄ ምንድን ነው የሀገራችንን ተጨባጭ ሁኔታ አድሬስ ያደርጋል። በተለይ ሁሉንም የፖለቲካ ፓርቲዎች ያሳትፋል፣ አሳታፊ ያደርጋል፣ የበለጠ ድጋፍ እንዲያደርጉ እንዲያገኙ ያበረታታል በሚል እሳቤ ነው ይሄ ሊወሰድ ይገባል። እንግዲህ ማንኛውም ዜጋ የመምረጥ መብት አለው እንዳልሽው የቦርድ አባላትም የሆኑ የምርጫ አስፈጻሚዎቹም የህዝብ ታዛቢዎቹም የመምረጥ መብት አላቸው። እንደ ዜጋ ያው ይመርጣሉ። የፖለቲካ ፓርቲዎቹ ሲከራከሩ፣ ፕሮግራማቸውን ሲያቀርቡ፣ ዲቤት ሲያደርጉ እንደ ማንኛውም ዜጋ ያንን የሚያደርጉትን ዲቤት እንከታተላለን እናዳምጣለን። ዞሮ ዞሮ ፕሪንስፕሉ የተሰጠን ኃላፊነት አለ፣ የገለልተኝነት መርህ ግን ሰው ያው ማሽን አይደለም። ሀሳብ አለው። የመሰለውን ግን ቮት ሊያደርግ ይችላል። ያንን እኛም እንደ ዜጋ የምናደርገው ነገር ነው። ያንን በዚህ ደረጃ ላይ ማንሳት ይቻላል። እሺ እሺ፣ እንደው በመጨረሻ ቀደም ብዬም የአቶ ገብሩ አስራትን መጽሐፍ ጠቅሼ ልዎት ነበር። ስለ ኢትዮጵያ ምርጫ በሚኒስትር ደኤታ ማዕረግ የኢህአደግ ባለስልጣን የነበሩት አቶ ኤርሚያስ ለገሰ የመለስ ትሩፋት በሚል ርዕስ በጻፉት መጽሐፋቸው ስለ ሁለት ሺህ ሁለት ምርጫ ጽፈዋል። የኢህአደግ ካድሬ ሆነው በገንዘብ የተገዛን ሰው የመላ ኢትዮጵያ ሕዝብ አንድነት ድርጅት ውስጥ ተክለው ፓርቲውን ለመሰንጠቅ የተደረገውን ሙከራ ሁሉ ጽፈዋል፣ በመጻፍ አስቀምጠዋል እና እንግዲህ ምርጫ ዲሞክራሲያዊ ነው ሲባል የፓርቲዎች መጠንከር እና የፓርቲዎች በተደላደለ መስክ ላይ ለመወዳደር መቅረብ አንዱ ተጨባጭ ሁኔታ ነውና አቶ ኤርሚያስ ለገሰ ለጻፉት እርስዎ የሚሰጡን መልስ አለ። እኔ አሁን ኤሪያ ላይ ብዙ ለማለት አልፈልግም፣ ግን ምንድን ነው ለማለት የምፈልገው እኔ ትዝታ እኛ በምርጫ ሂደት ውስጥ በአጠቃላይ በምናደርገው በዲሞክራሲ ግንባታ ሂደት ውስጥ በርካታ እጆች አሉ፣ በርካታ ህዝብ አለ። ሰው ባለበት እኔ ጀነራሊ ማለት የምንፈልገው ሰው ባለበት ቦታ ደግሞ ጥሩም ነገር ሊኖር ይችላል፣ መጥፎ ነገር ሊኖር ይችላል። እሱ አይደለም ቁም ነገሩ። ችግሮች ሲፈጠሩ ያንን ነገር ለማስተካከል ሁሉም መተጋገል መቻል ነው ያለበት። የህግ ማዕቀፉን ይዞ እያንዳንዱ ዜጋ የምርጫ ተፈጻሚዎች ብቻ አይደለም፣ ሌሎችም አካላት መንግስታዊም፣ መንግስታዊ ያልሆኑም፣ የሚዲያ ሰዎችም፣ ሁሉም አካላት ለማስተካከል መሞከር ነው መቻል ያለብን። ምክንያቱም ሁሉም አሁን ያለበት የተሰማራበት የስራ ቦታ የተለያየ ቢሆንም ሲደመር ድምር ውጤቱ ሁላችንም እዚህ ያለነውም ውጭ ያላችሁትም አገር ውስጥ ያለነውም በሙሉ የኢትዮጵያ ዜጎች ነን። ኢትዮጵያውያን ነን። ያለን አንድ አገር ነው። ይህንን አገር አሁን ካለበት ትላንት ከነበረበት ዛሬ ዛሬ ካለበት ደግሞ ወደፊት በምርጫው ሂደት፣ በዲሞክራሲ ግንባታ ሂደት ማራመድ የምንችለው ሁላችንም በየአቅጣጫው አቅጣጫው ኮንትሪቢት ማድረግ ስንችል ነው። የምለውን ለማንሳት እፈልጋለሁ። በጣም አመሰግናለሁ። አንድ የመጨረሻ ግን እንግዲህ ይሄ ተደጋጋሚ በየአምስት ዓመቱ የሚመጣው የኢትዮጵያ ምርጫ ተስፋ ያስቆረጣቸው የሚመስሉ አድማጭ ደግሞ የሚከተለውን መልእክት አስቀምጠዋል። እሱን ላሰማሁት እና እናጠቃልላለን የዛሬውን ውይይታችንን። ይዎች እንዴት ናቸው? ሰላም ነው። ሰሞኑን የምንሰማው በምርጫ ቦርድና በተለያዩ ፓርቲዎች ያለውን ሰጥ አገባ ያሰማል። ለምን ያድግም ብሎ እንደ ኤርትራ መንግስት እኔ በጣም ወድጀዋለሁ ኢሳያ ምንድን ነው ያለው እዚህ ሀገር እኔ እስካለው ድረስ ምርጫ የለም ብሏል በቃ በቃ ደስ የሚል አምባገነን ምርጫ የለም ብሏል የለም በቃ ሰው በሌላ ትግል ይጥ ይጥለው ይችላል ኢትዮጵያ ውስጥም በቃ ለምን እንደዛ የሉም በግልጽ ምርጫ ቦርድም ያለው መንግስትም ተነጋግረው በቃ ምርጫ የለም እስካለን እኛ ነው የምናሸንፈው ብሎ ለምን አይሉም ለምን ሁሉ እያውየ ሁሉ ብረት ትርኢት ምን ያስፈልጋል ምንም እኮ አያስፈልግም በቃ የሚሰሩት እያንዳንዱ ነገር የፖለቲካ ስራ እየሆነ በቃ ሰው እንዳይሳተፍ የፖለቲካ ድርጅቶች ራሳቸውን እንዳያስተዋውቁ እየጠለቡ በየምክንያቱ ማሰር መደብደብ ምን ማለት ይሄ ሁሉ ነገር የሚያስፈልግ አይመስለኝ እነሱ ዝም ብሎ ነው የሚደቁት እውነት ለመናገር ኢትዮጵያን እግዚአብሔር ይታረቃት ነው ሲባባል ጥሩ ይሄ በቀጥታ የሚመለከተኝ አይመስለኝም እንደ ማንዴት ግን እኔ እንደ ዜጋ ለማንሳት የሚፈልገው ኢትዮጵያንና ኤርትራን እኔ ኮምፔር የምናደርግበት ሁኔታ ለምንድን ነው ነው አንድ አንድ አገር ኤርትራ ማለት እኮ እንደ አገር እንኳን ህገ መንግስት የሌላት ህገ መንግስት አርቅቃ ሳታጸድቅ የቀረች አገር ከኢትዮጵያ ጋር ኮምፔር የምናረግበት እኔ አንድም ምክንያት ያለ አይመስለኝም። እኔ ማለት የምፈልገው በቀጥታ የሚመለከተኝም የምርጫውን እንቅስቃሴ በተመለከተ የምርጫ እንቅስቃሴው ይሄንን ተከትሎ ደግሞ የዲሞክራሲ ግንባታ ሂደቱ ከጊዜ ወደ ጊዜ እየተሻሻለ ነው። ከጊዜ ወደ ጊዜ ምርጫ ህጎችን ተከትሎ የዓለም አቀፍ መስፈርቶችን ተከትለው ያለው የምርጫው እንቅስቃሴ ዴቨሎፕመንት እየተሻሻለ የሄደበት ሁኔታ አለ። ይህንን አንዳንድ ጊዜም ምናልባት ራቅ ያለ ውጭ ያሉት ዜጎቻችንም መጥቶ አንዳንድ ነገር ማየት ያስፈልጋል፣ ሂደቱንም መታዘብ ያስፈልጋል፣ ያለውን ነገር በተጨባጭ ማየትና ትክክለኛ የሆነ በመረጃ ላይ የተደገፈ አስተያየት መስጠት ያስፈልጋል የምለውን ከራሴ ኃላፊነት አኳያ እሱን አስተያየት ለመስጠት እፈልጋለሁ። እሺ፣ እንግዲህ እናጠቃልላለን። እርስዎ የሚጨምሩት አለ አቶ ነጋ ዱ ፊሳ? እኔ እንግዲህ ምለው በዘንድ አምስተኛ ዙር ጠቅላላ ምርጫ በምርጫ ሕጉ አግባብ በተፈለገው ባሉት ዓለም አቀፍ መስፈርቶች መሰረት ለማስፈጸም ብሩ መጠነ ሰፊ ዝግጅቶችን አድርጓል። ሰፊ ስራዎችን ሰርቷል። በዛው አግባብ እነድበታለን ብዬ አስባለሁ። ስለዚህ መላው ህዝባችን አገር ውስጥ ያሉትም ውጭ ያሉትም ግንዛቤ ለመፍጠር የሚነሱት ጥያቄዎች እኔ እንደ ጤነኛ ነው የማየው፣ ምክንያቱም በተዛባ መልኩ እንኳን ተረድቶ መጠየቃቸው እኛ ደግሞ በተጨባጭ ያለውን ነገር ለመመለስና ለማስረዳት ትክክለኛ ግንዛቤ በሂደቱ ላይ ዜጎቻችን በአገር ውስጥም በውጭም ያሉት ተጨባጭ መረጃ ላይ በተመሰረተ ተገቢውን ግንዛቤ እንዲያገኙ እድል ሊፈጥርልናል እና እናንተም ቪኦኤ ይህንን አስባችሁ ትክክለኛው መረጃ ያለንበት ሁኔታ ለአገር ውስጥ ላሉትም ውጭ ላሉትም ዜጎቻችን እንዲደርስ በማድረጋችሁ እኔ ከልብ አመሰግናለሁ። በዚሁ ይበቃኛል። እሺ፣ አቶ ነጋዱ ፊሳ የብሔራዊ ምርጫ ቦርድ ጸሐፊና የጽህፈት ቤቱ ዋና ኃላፊ በትዕግስት የአድማጮቻችንን ጥያቄ ስለመለሱልን ከልብ አመሰግናለሁ። ወደፊትም እንዲሁ እንደሚተባበሩን ተስፋ አደርጋለሁ። እግዜር ይስጥልኝ። እኔም በጣም አመሰግናለሁ። አድማጮች አሁን የሳምንቱ ምርጥ ምርጥ የእንግሊዝኛ ዜማዎች ቅንብር የሚሰሙበት የሙዚቃ ቃና ነው። ታዲያ የሙዚቃ ቃና ለዛሬ በነገ ዕለት ይፋ የሚደረገውን የዘንድሮን የግራሚ ሽልማት እጩዎች ነው የሚቃኘው። የፕሮግራሙ አዘጋጅና አቅራቢ ደሳለኝ መኮንን። የሙዚቃ ቃና አሉላ አመሰግናለሁ፣ አየር መስመሩን ስለለቀክልኝ። ሰላም፣ ሰላም፣ ሰላም። ጤና ይስጥልኝ የተከበራችሁ የሙዚቃ ቃና አድማጮች እንደምንሰነበታችሁ፣ እንደምናመሻችሁ። ለሳምንታዊ ክብር ሰላምታ ከስቱዲዮ 14 ከአንገቴ ጎንበስ ብያለሁ። በሙዚቃ ሙያ ለተሰማሩ ሰዎች እዚህ ዩናይት ስቴት የነገው ምሽት ትልቅ ምሽት ነው። አሉላ እንዳልከው የዓለማችን ሙዚቀኞች አመታዊውን የግራሚ የሽልማት ስነ ስርዓት ለማካሄድ በካሊፎርኒያ ግዛት በስቴፕል አዳራሽ ይሰባሰባሉ። በዘንድሮ ግራሚ በርካታ ሙዚቀኞች በእጩነት ቀርበዋል። እነማን እነማን በእጩነት እንደቀረቡና የእነማን ሙዚቃ ወይንም አልበም በምን እንደታጨ እንመለከታለን። በቅድሚያ ግን ፕሮግራሙ የሙዚቃ ቃና ነው እና ወደ ሙዚቃ ነገ ምሽት ለሚካሄደው የግራሚ ሽልማት የአመቱ ምርጥ ዜማ በተሰኘው ክፍል በእጩነት ከቀረቡት አምስት ዜማዎች መካከል ሸግራውፍ የተሰኘውን የቴይለር ስዊፍትን ዜማ ነበር ያደመጥነው። ቴይለር ስዊፍት ናይንቲን ኤይቲ ናይን ብላ የሰየመችውን አምስተኛ የሆነውን የስቱዲዮ አልበሟን ባለፈው የጥቅምት ወር መገባደጃ ላይ አውጥታ በአልበሙ ከተካተቱት አስራ ሶስት ዜማዎች መካከል አብዛኛዎቹ የተወደዱላት ሲሆን ቀደም ብለን የሰማነው ሸግራውፍ የተሰኘው ዜማ ይኸው በነገ ምሽት በሚካሄደው የግራሚ ሽልማት ስነ ስርዓት ላይ በእጩነት ከቀረቡት አምስት ዜማዎች መካከል አንዱ ሆኖላታል። በመቀጠል የቀሩትን ሌሎች አራት እጩ ዜማዎች አሰማቸዋለሁ። ሻንድሊየር የተሰኘው የሲያ ዜማ ነው። ሌላው እጩ ዜማ One, 2 3, three, three, two, three, one, two, three, three 4 ቀደም ብለን ያደመጥነው ሻንድሌር የተሰኘውን የሲያን ዜማ ነው። የአውስትራሊያ ተወላጅ የሆነችው ሲያ ባለፈው የሃምሌ ወር ዋን ታውዘንድ ፎርም ኦፍ የር ብላ ካወጣቸው ስድስተኛው አልበሟ ውስጥ ነው። ቀደም ብለን ያደመጥነው ዜማዋ ለዘንድሮ ግራሚ ሽልማት በእጩነት እየቀረበው። ቀጥለን የምናደምጠው ኦል አባውት ዛት ቤዝ የተሰኘው የሜጋን ትሬነር ዜማ ሌላው እጩ ዜማ ነው። Because you know I'm all about that bass, about that bass, no trouble. I'm all about that bass, about that bass, no trouble. I'm all about that bass, about that bass, no trouble. I'm all about that bass, about that bass. Base, base, base. Yeah, it's pretty clear I ain't no gossip, too. but I can shake it, shake it like I'm supposed to do. i'm all on by da bass by da bass no travel i'm all on by da bass by da bass no trouble. i'm all on I'm all on by that bass, travel I'm all by that bass, no I'm all about that base, by that Because you know I'm all about that base, by that bass, no treble. I'm all about that base, by that bass, I'm all by that bass, no I'm all by that because you know I'm all about that base, ባ ዛቤት የተሰኘውን የሜጋን ትሬይነር ዜማ ነበር ያደመጥ ነው። የ21 ዓመቷ የፖፕ ድምፃዊ ሜጋን ትሬይነር ታይትል ብላ የሰየመችውን የመጀመሪያ አልበሟን ባለፈው ወር በገበያ ላይ የዋለች ሲሆን አልበሙ በገበያ ላይ እንደዋለ በመጀመሪያው ሳምንት ብቻ ከ238 ሺህ ቅጂ በላይ ተሽጦላታል። አልበሟን ከማውጣቷ በፊት ባለፈው የሰኔ ወር ቀደም ብላ የለቀቀችው ኦላባው ዛቤት የተሰኘው ዜማ እዚህ ዩናይት ስቴትስ ለስምንት ሳምንታት ከመቶቹ ምርጥ ዜማዎች መካከል በቢልቦርድ ሰንጠረዥ ላይ የበላይነትን ይዞላት የነበረ ሲሆን በአምሳ ስምንት አገሮች የሙዚቃ የሽያጭ ሰንጠረዥ ላይ የአንደኝነትን ደረጃ ይዞላታል። እስካሁን ድረስ በዓለም ዙሪያ ይኸው ነጠላ ዜማዋ ብቻ ከስድስት ሚሊዮን በላይ ቅጅ ተሽጦላታል። እንግዲህ ይኸው ለነገው የግራሚ ሽልማትን በዕጩነት ቀርቦላታል። በነገው ምሽት ለሽልማት በዕጩነት የቀረበው ሌላው ዜማ ስቴይ ዊዝ ሚ የተሰኘው የሳም ስሚዝ ዜማ ነው። እንኸው Guess it's true, I'm not good at a one-mage But I still need love, cause I'm just a man. These nights never seem to go to plan. I don't want you to leave, will you hold my hand? Oh, won't you stay with me? Cause you're all I need, this ain't love—it's clear to see. But darling, stay with me. Why am I so emotional? No, it's not a good look, and some so control it's all I know that never works. But you can leave with me so it doesn't hurt. Oh, won't you stay with me? Cause you're all. you stay with me Cause በነገው ምሽት ለግራሚ ተፎካካሪ የሆነውን ስቴይ ዊዝ ሚ የተሰኘውን የሳም ስሚዝን ዜማ ነበር ያደምጥ ነው። የእንግሊዝ ተወላጅ የሆነው የሁለት ዓመቱ ሳም ስሚዝ ገና ወደ ሙዚቃው ብቅ ያለ ወጣት ነው። ኢን ዘ ሎንሊ አወር የተሰኘውን የመጀመሪያ አልበሙን አስር ዜማዎችን በውስጡ አካቶ ባለፈው የግንቦት ወር በገበያ ላይ የዋለ ሲሆን፣ ስቴይ ዊዝ ሚ የተሰኘው ዜማው በዓለም ዙሪያ ተደናቂነትን ያተረፈለት ሲሆን በትውልድ ሀገሩ በእንግሊዝ ለአንደኝነት ደረጃ ሲበቃ፣ እዚህ ዩናይት ስቴትስ ደግሞ ለሁለተኝነት ደረጃ በቅቶለታል። የዓመቱ ምርጥ ዜማ በተሰኘው ክፍል ለነገው ግራሚ በእጩነት ከቀረቡት አምስቱ ዜማዎች መካከል አራቱን አድምጠናል። አምስተኛው በእጩነት የቀረበው ዜማ ቴክ ሚ ቱ ቸርች የተሰኘው የሆዜር ዜማ ነው። She's the last through mouthpiece Every Sunday's getting more bleak Fresh poison each week We were born sick, you heard them say it My church offers no absolute. Tells me worship in the bedroom The only heaven I'll be sent to Is when I'm alone with you I was born sick, but I love you Command me to ያደመጥነው ቴክ ሚ ቱ ቸርች የተሰኘውን የሆዚየርን ዜማ ነበር። የአይርላንድ ተወላጅ የሆነው የ24 ዓመቱ ወጣት ድምፃዊ ሆዜር በራሱ ስም ሆዜር ብሎ የሰየመውን የመጀመሪያ አልበሙን አስር ዜማዎችን በውስጡ አካተው ባለፈው የመስከረም ወር ያወጣ ሲሆን ከዚሁ አልበም ውስጥ ቀደም ብለን ያደመጥነው ቴክሚቱ ቸርች የተሰኘው ዜማው ለዘንድሮው ግራሚ ታይቶለታል። ቻንድሌር፣ የሲያ ኦላባው ዛቤዝ፣ የሜገን ትሬይነር ሼኪሮፍ፣ የቴይለር ስዊፍት ስቴይ ዊዝሚ፣ የሳያሚዝሚዝ እና ቴክሚቱ ቸርች የሆዜር ዜማ ናቸው የዓመቱ ምርጥ ዜማ በተሰኘው ክፍል በእጩነት የቀረቡት። የአመቱ ምርጥ አልበም በተሰኘው ክፍል ደግሞ በእጩነት ያቀረቡት ሞርኒንግ ፌዝ የቤክ፣ ቢዮንሴ የቢዮንሴ፣ ኤክስ የኤድ ሸረን፣ ኢንዘልኖ ሌአር የሳምስሚዝ፣ ገርል የተሰኘው የፋሬል ዊሊየም። እንግዲህ እነዚህ ከላይ የጠቀስኳቸው አምስቱ አልበሞች ናቸው የዓመቱ ምርጥ አልበም በተሰኘው ክፍል የታጩት። የዓመቱ ቅጂ በተሰኘው ክፍል ደግሞ በእጩነት ያቀረቡት ፋንሲ የኢጊ አዜላ፣ ሻንዲሌር የሳይ፣ ስቴይ ዊዝሚ የሳምስሚዝ፣ ሸኪሮፍ የቴይለር ስዊፍትና ኦላባው ዛፔዝ የሜ ወገን ትሬይነር እነዚህ ደግሞ እንግዲህ የአመቱ ምርጥ ቅጂ በተሰኘው ክፍል በእጩነት ቀርበዋል። ወደ ሙዚቃው ዓለም ብቅ ካሉ አዳዲስ ሙዚቀኞች መካከል በእጩነት ያቀረቡት ደግሞ ባስቴል፣ ኤጊያዜላ፣ ብራንዲ ክላርክ ሄም ሳምዝሚዝ ናቸው። ሌሎችም በርካታ ክፍሎች አሉ። ለጩነት የቀረቡ የአመቱ ምርጥ የራክ፣ የራፕ፣ የካንትሪና እንዲሁም ሌሎችም ማን በምን ክፍል እንደሚያሸንፍ ነገ ነው የሚታወቀው። አንዳንድ ተንባዮች እንደሚተነበዩት ከሆነ የነገው ምሽት ለሳምዝሚዝ ትልቅ ምሽት ይሆናል ብለው ያስባሉ። የአመቱ ቅጂ፣ የአመቱ ምርጥ ዜማና ወደ ሙዚቃው ዓለም ብቅ ካሉ አዳዲስ ድምፃውያን በተሰኙት ክፍል ያሸንፋል እያሉ እየተነበዩ ነው። ለማንኛውም እነማን እንደሚያሸንፉ በሰኞ ፕሮግራም ራማችን ይዘንላችሁ እንቀርባለን። Why can't I keep my fingers off the baby? I want you, na na. Why can I keep my fingers off the baby? I want you, na na. Guards on ice, got on ice. Feeling like an animal with these cameras all in my grill, flashing lights, flashing lights. Keep me baby, baby, baby, baby, I want you. I oh, know. Can't keep your eyes off my baby, baby, I want you. Grinding on that wood, I'm swerving on that, swerving, swerving on that. Big body been serving all this, swerving, surfing all in this good, good. <laughs> we walk up to the kitchen, saying hi. ድራንክ ኢን ላቭ የተሰኘውን የቢዮንሴን ዜማ ነበር ያደመጥነው። የተከበራቸው የሙዚቃ አቃት አድማጮች፣ ለዛሬ የተመደበልኝ ሰዓት እየተገባደደ ነው። ኦል ኦፍ ሚ በተሰኘው በጆን ሌጀንድ ዜማ ያሰናበታችኋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንበት። ደሳለኝ መኮንን ነኝ በእኔ በኩል ቻው። What would I do without your smart mouth? Drawing me in and you kicking me out. You got my head spinning, no kidding, I can't pin you down. What's going on in that beautiful mind? I'm on your magical mystery ride. And I'm so dizzy, don't know what hit me, but I. All right, my head's under water, but I'm breathing fine. You're crazy, and I'm out of my mind. Cause all of me loves all of you. Love your curves and all your edges, all your perfect imperfections. Give your all to me. I give my all to you. You're my end and my beginning. Even when I lose, I'm winning. Because I give you all of me. And you give me all. How many times do I have to tell you? Even when you're crying, you're beautiful too. The world is beating you down. I'm around through every mood. You're my downfall, you're my muse. My worst distraction, my rhythm and blues. I can't stop singing, it's ringing in my. ደስታ ላይ መኮንን እናመሰግናለን። ማጠቃለያ ዜና አሰምተ እንሰናበት። አንድ የኬንያ የምክር ቤት አባል ናይሮቢ ውስጥ በጥይት ተመተው ተገደሉ። ሁለት ጠባቂዎቻቸውና ሾፌራቸውም አብረዋቸው ተገድለዋል ተብሏል። የካቤቴ ፓርቲ አባል የሆኑት ጆርጅ ሙካይ ናቸው። የየመን አጎራባች የሰላጤው ሀገሮች ሺያሁት ሲቲዎቹ አማጽያን መንግስቱን መቆጣጠራቸውን መፈንቅለ መንግስት ነው ብለው በዛሬው ዕለት አውግዘዋል። በሺዎች የተቆጠሩ የመኖች የአማጽያኑን እርምጃ በመቃወም ጎዳና ወጥተው ሰልፍ እያደረጉ ናቸው። በሱኒዎች በምትተዳደረው ሳውዲ አረቢያና በተባበሩት አረብ ኤሚሬቶች የሚመራው የሰላጤው ሀገሮች የትብብር ምክር ቤት የሁቲ ሸማቂዎቹ የወሰዱትን እርምጃ ተቀባይነት የሌለው፣ ከልክ ያለፈ፣ ሀገሪቱን ወደ ብጥብጥ የሚያመራ ሲሉ ነው ያወገዙት። የዩናይትድ ስቴትስ ምክትል ፕሬዝደንት ጆ ባይደን ሀገራቸው የዩክሬንን ጉዳይ ሰላማዊ መፍትሄ እንዲያገኝ ትሻለች፣ ነገር ግን አስፈላጊ ሆኖ ከተገኘ ደግሞ ዩክሬን ራሷን ከሩሲያ ጥቃት እንድትጠብቅ እናግዛለን ሲሉ ተናገሩ። የአሜሪካ ድምጽ ራዲዮ በየሳምንቱ ቅዳሜ ከሚሽ 3 ሰዓት እስከ 4 ሰዓት በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም እዚህ ላይ ፈጸመ። ከቴክኒክ አቀናባሪ ቴሌ ላይምባግ ጋር ያስተናገድኳቸዋለሁ አከበደ፣ በዚሁ ሰናብታለሁ። ነገ እሑድ ከሚሽ 3 ሰዓት ላይ ከመስታወት ፕሮግራም ጋር ነው የምንጠብቃችሁ። እስከዚያው ሰላም፣ ደህና ደሩ።